የኦሮሚያ ቱሪዝም ኮሚሽን የክልሉን የቱሪዝም መስህቦች የሚያስተዋውቅ አምስት ሺህ ሰዎች የሚሳተፉበት ታላቅ ሩጫ እንደሚያዘጋጅ አስታውቋል። ሙክታር ጀማል ዝርዝሩን ይዟል። የኦሮሚያ ቱሪዝም ኮሚሽን ከፊታችን እሁድ መጋቢት አምስት ሁለት ሺህ አስራ ሶስት ባሌ ሮቤ ከተማ ውስጥ ሊያካሄድ ያቀደው ታላቁ ሩጫ በጎባና ሮቤ መካከል አምስት ኪሎ ሜትር የሚሸፍም መሆኑ ተገልጿል። ዝግጅቱ የአካባቢውን የቱሪዝም መስህቦች ለማስተዋወቅና የስፖርት ቱሪዝምን ለማስፋፋት ከፍተኛ ሚና እንዳለው የኦሮሚያ ቱሪዝም ኮሚሽን የግብይትና የማስታወቂያ ዳይሬክተር አቶ ኢፈባስ አብዱል ዋሃብ ለቪኦኤ ገልጸዋል። ይህን ውድድር ልናዘጋጅ ያሰብንበት ምክንያት ባሌ በተፈጥሮ ሀብት በጣም እየታደለች ኦሮሚያ ካሏት ዞኖች በላይ ብዙ ድንቅ የሆኑ የተፈጥሮ መስህብ ያላት ዞኖች በአንድ ፓርክ ውስጥ የተለያዩ አይነት አለማት ዋን ፓርክ ሜኒ ወርልድ የተለያየ አይነት መስህቦች ላላት ነው። ባሌን በስፖርት ቱሪዝሙ ለማስተዋወቅ ያቀድ ተመሳሳይ ዝግጅቶች በቀጣይነት የተለያዩ ቦታዎች ላይ እንደሚከናወኑና ለተወዳዳሪዎችም ማበረታቻ የሚሆን ሽልማት እንደሚሰጥ አቶ ኢፈባ ተናግረዋል። የኦሮሚያ ቱሪዝም ኮሚሽን ከተቋቋመ ሰባት ወሩ ሲሆን የክልሉን የቱሪዝም መስህቦች እያስተዋወቀ በመጪዎቹ አምስት ዓመታት ውስጥ ለአምስት መቶ ሺህ ሰዎች የሥራ ዕድሎች ለመፍጠር አቅዶ እየሠራ መሆኑን ዳይሬክተሩ አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።